We've already seen the impact of our actions on Russia's currency and the ruble. በሩሲያ ገንዘብና ሩብል ላይ ያሳረፍነው ተጽዕኖ ከወዲሁ እያየነው ነው። የዩናይት ስቴትሱ ፕሬዚዳንት ጆ ባይደንን ድምፅ ነው የሰማችሁት። በዕለቱ ዐቢይ ርዕስ ዝርዝሩን ይዘናል። ፑቲንን ለመቋቋም የሰሜን አትላንቲክ የቃል ኪዳን ጦር ዩክሬን ውስጥ ገብቶ ማገዝ መቻል አለበት። ሩሲያ በትላንትናው ዕለት ሐሙስ ማለዳ ላይ በዩክሬን ላይ የፈጸመችውን ጥቃት ተቃውሞ አደባባይ ከወጡ አሜሪካውያን እያንዷን ድምፅ ነው የሰማችሁት። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። አርብ የካቲት 18 2014 ዓ ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ አቀናባሪያችን ኤልያስ አስማረ፣ ቴክኒሽያኑ ኒክ ኢቫኖቭ፣ እንዲሁም የተቀሩት ባልደረቦቻችን ሰልፍ፣ ዌብና ማህበራዊ ዝግጅቶች አቀናባሪያችን አበባየሁ ገበያው፣ የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። እስከ ምሽቱ አራት ሰዓት ድረስ ከልዩ ልዩ ዝግጅቶቻችን ጋር አብናችሁን እንቆያለን። አሁን በቅድሚያ የሰዓቱን ያለም ዜና። እንደምናመሻቸው አድማጮች ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩክሬንና የሩሲያ ጦሮች በዛሬው እለት ከዋና ከተማዋ ኪቭ አቅራቢያ ሲዋጉለዋል። ዛሬ ከማለዳው ጀምሮ ፍንዳታዎች ተሰምተዋል። ሩሲያ ኢላማዎችን በሚሳይል መደብደቧም ተዘግቧል። ኒውዮርክ ታይምስ የሰዓት ፍንጥርጣሪዎች በኪቭ ሰማይ ላይ ሲወርዱ የሚያሳይ የተረጋገጠ ቪዲዮ እንዳለው ዘግቧል። ቪዲዮ ከፍንዳታው በፊት ከምድር ወደ ሰማይ ተወንጫፊ ሁለት ሚሳይሎች ሲተኮሱ እንደሚያሳይ ይማክሏል። ከፖላንድ ድንበር አቅራቢያ በምትገኘው በርካታ የውጭ አገራት ኤምባሲዎች በጊዜያዊነት በሚገኙባት በምዕራብ ዩክሬን በምትዋሰነው ሊቪቭ ከተማ የአደጋ ጊዜ ማንቂያዎች እንደተሰሙሙ ታውቋል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ኃላፊ ሎይድ ኦስቲን ትናንት ምሽት ከቤላሩስ የተነሱ የሩሲያ ወታደሮች ከኪቭ 32 ኪሎ ሜትር ላይ መድረሳቸውን አስታውቀዋል። በሰሜን ዩክሬን የሩሲያ ወታደሮች የቼርኖቤል ኒኩሌር የኃይል ጣቢያን በተመሳሳይ ተቆጣጥረዋል። ይህ በመላ አውሮፓ ላይ ጦርነት ማወጅ ነው ብለዋል የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ። ቼርኖቤል በዓለም እጅግ አሰቃቂ የሚባለው የኒኩሌር ፍንዳታ የተከሰተበት ስፍራ ነው። በአውሮፓውያኑ 1986 ከተከሰተው አደጋ ወዲህ የጣቢያው ዙሪያ የሰው ልጆች መኖሪያ መሆኑ ቀርቷል። ይህ በእንዲህ እንዳለ የጸረ ጦርነት ተቃዋሚዎች ሞስኮና ሴንት ፒተርስበርግን ጨምሮ ሩሲያ ውስጥ በተለያዩ ስፍራዎች ሰልፍ ወጥተዋል። ይህን ተከትሎ ቢያንስ 1700 ሰዎች በቁጥጥር ስር እንደዋሉ ባለሥልጣናት አስታውቀዋል። በተያያዘ ዜና የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በትናንትናው ዕለት በሩሲያ ላይ ተጨማሪ ማዕቀብ ጥለዋል። የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ወራሪ ብለው የጠሩት ፕሬዚደንቱ ከቡድን ሰባት ሀገራትና ኔቶ ወይንም የሰሜን አትላንቲኩ የጦር ትብብር ሀገራት ተወካዮች ጋር የርቀት ስብሰባ ካደረጉ በኋላ ባሰሙት ንግግር የማዕቀቡን ይዘት አብራርተዋል። አዲሱ ማዕቀብ የሩሲያ ባንኮችን፣ ጫና ፈጣሪ ባለጸጎችን፣ ከፍተኛ ቴክኖሎጂ ዘርፎችና የውጭ ንግድ ላይ ያነጣጠረ መሆኑንም ባይደን ጠቁመዋል። ዩናይትድ ስቴትስ አዲስ ጉዳይ አስፈጻሚ በኢትዮጵያ ሹማለች። አዲሷ ተሿሚ አምባሳደር ትሬሲ አን ጃኮብሰን ይባላሉ። የከፍተኛ የውጭ ጉዳይ አገልግሎት አባል የሆኑት አምባሳደር ጃኮብሰን በኮሶቮ ታጂኪስታንና ቱርክሜኒስታን ሀገራት በአምባሳደርነት አገልግለዋል። ከዚህ በተጨማሪ የዓለም አቀፍ ጉዳዮች ድርጅት የበላይ ምክትል ጸሐፊ፣ የውጭ ጉዳይ መስሪያ ቤቱ የውጭ አገልግሎት ኢንስቲትዩት ምክትል ዳይሬክተር መሆኖ ሰርተዋል። የዋይት ሀውስ ብሔራዊ የጸጥታ ምክር ቤት ምክትል የበላይ ጸሐፊም ነበሩ። አምባሳደር ትሬሲ አን ጃኮብሰን የሥራ መሆናቸውን ለመጀመር በዛሬው ዕለት አዲስ አበባ ገብተዋል። መረጃውን ያገኘነው በኢትዮጵያ ከሚገኘው የዩናይትድ ስቴትስ ኤምባሲ ነው። በሰሜን ምዕራቡ ካሜሮን ያሉ የተገንጣይ ቡድን አባላት የአንድ አካል ጉዳተኛ ሕፃናት ትምህርት ቤትን አስር መምህራን ማገታቸው ተዘግበዋል። ሞክ ኤድዌን ኬንዚላ ከያው እንደ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። በፈረንሳይኛ ተናጋሪ ካሜሩናውያን የተገንጣይ ቡድን አባላት የታገቱት አስሩ መምህራን ለነብሳቸው ሲማጸኑ ዋትሳፕን ጨምሮ በተለያዩ የማህበራዊ ሚዲያዎች ላይ በተሰራጨ ቪዲዮ ላይ ታይተዋል። አንድ ወንድና ዘጠኙ ሴቶች ከሰሜን ምዕራብ ካሜሩናዋ ክፍለ ግዛት ዋና ከተማ ባሜንዳ ከተማ አቅራቢያ የሚገኝ ኖግሃም የተባለ ሰፈር ያለ የአካል ጉዳተኛ ህጻናት ትምህርት ቤት መምህራን መሆናቸውን በቪዲዮ ላይ ተናግረዋል። አጋቾቹ በቪዲዮ ላይ የታዩትን መምህራን በዚህ ሳምንት አፍነው መውሰዳቸውንና ለእገታውም ቡድናቸው ኃላፊነት የሚወስድ መሆኑን የአማጺው ቡድን ቃል አቀባይ የተናገሩትን የካሜሩን ጦር ሠራዊትም ዛሬ አርብ አረጋግጧል። ካፖ ዳንኤል የአምቦዘኒያው አማጺ ቡድን ተዋጊ ሰራዊት ምክትል አዛዥ ናቸው። መንግሥት ትምህርት ቤቶችን ባለመዝጋቱ መምህራኑን ለመቅጣት የወሰዱት እርምጃ መሆኑን ነው የተናገሩት በአምባዞኒያ ያሉ የአካል ጉዳተኛ ልጆችን ጨምሮ ልጆቻችን የመማር መብታቸው እንዲያገኙ አማራጭ የትምህርት ተቋማት እንዲፈጠሩ ጠየቅን። ነገር ግን እንዲሆን የማንፈቅደው ነገር ቢኖር ያውንዴ ያለው የካሜሩን ማዕከላዊ መንግስት በአምባዞኒያ ግዛት ውስጥ ትምህርት ቤቶችን እንዲያቋቁም ነው። ከማዕከላዊ መንግስት ጋር የሚተባበርም ከከዳተኛ ነው የሚመደበው። አማጽያኑ አምቦዞኒያ በሚል በሚጠሯቸው እና በአብዛኛው ህዝብ ፈረንሳይኛ ተናጋሪ በሆነባቸው የምዕራባዊ ካሜሮን ግዛቶች ነፃ አገር ለመመስረት እንደ አውሮፓውያን የዘመን አቆጣጠር ከ 2017 ዓ ም አንስቶ ሲዋጉ ቆይተዋል። የመገንጠል ዓላማ ያነገቱት አማጽያን ማዕከላዊ መንግሥት ወታደሮቹን ከምዕራባዊ ግዛቶች እንዲያስወጣ ለማስገደድ የመንግሥት ትምህርት ቤቶችንና ቢሮዎችን የተደጋጋሚ ጥቃታቸው ኢላማ ያደርጋሉ። የካሜሮን መንግሥት የመምህራኑን እገታ አውግዞ የመገንጠል ዓላማ ያነገቱት ቡድኖች በትምህርት ላይ የተንጣጠረ የቅርብ ጊዜ ጥቃት ነው ብሎታል። ሁሉን አቀፍ የሆነው የመንግስት ትምህርት ስርዓት የሁለት ቋንቋዎች ተናጋሪ የአንደኛ ደረጃ ትምህርት ቤቶች መስማት ወይም መናገር የተሳናቸውና እንዲሁም እጆቻቸው የተቆረጡ ህጻናትን ከሌሎች ህጻናት ጋር በአንድነት ያስተምራል። ይህ በእንዲህ እንዳለ የካሜሮን የመምህራን ማኅበር ፕሬዚዳንት ቫለንታይን ታሜ የመምህራኑን የመታገት ዜና ተከትሎ ሕፃናቱ ወደ ትምህርት ቤት መሄድ መፍራታቸውን ተናግረዋል። የመገንጠል ዓላማ ያነገቱት አማጽያን ግጭት ከጀመሩበት ጊዜ አንስቶ እንግሊዘኛ ተናጋሪ ከሆኑት የካሜሮን ግዛቶች ቢያንስ 300 መምህራንን ገድለዋል ወይም አግተዋል ሲሉም ታሜ አክለዋል። ለስድስት ዓመታት በዘለቀው ግጭት የሁለቱም ወገኖች ተዋጊዎች በሰላማዊ ሰዎች ላይ ግፍ ፈጽመዋል ሲሉ የመብት ተሟጋቾች ይከሳሉ። የተባበሩት መንግስታት ድርጅት በበኩሉ ለዓመታት በዘለቀው ውጊያ 3500 ሰዎች ሲገደሉ 700000 ሰዎች ከቀያቸው መፈናቀላቸውንና 750000 ሕፃናት ደግሞ የትምህርት ዕድላቸው መቋረጡን አመልክተዋል። ከምዕራብ ሀገራት ያገኝ የነበረው የገንዘብ ድጋፍ የተቋረጠበት የሱዳን ወታደራዊ መንግስት ከሩሲያ ድጋፍ ለማግኘት እየጣረ መሆኑ ተዘገበ። የሱዳን ጦር አዛዥ ሙሐመድ ሐምዳን ዳጋለው ሐምድቲ ሩሲያ ዩክሬንን በወረረችበትና ዓለም አቀፉ ግዘት በበረታበት በትናንትናው ዕለት በሞስኮ በመገኘት በሁለቱ ሀገራት ግንኙነት ዙሪያ ተነጋግረዋል። ሳምህ ሰልማን የተባሉ የመጣኔ ሀብት ተንታኝ የሐምድቲ የሞስኮ ጉብኝት በመጣኔ ሀብት ቀውስ ውስጥ ከምትገኘው ሱዳን ወቅታዊ ሁኔታ አንጻር መታየት አለበት ባይ ናቸው። ዩናይትድ ስቴትስና የምዕራቡ አገራት ይሰጡት የነበረውን የገንዘብ ድጋፍ ካቋረጡና የሱዳንን ብድር ለመሰረዝ ያስተላለፉትን ውሳኔ ከሰረዘ ወዲህ የሱዳን ምጣኔ ሀብታዊ ይዞታ በእጅጉ ተዳክመዋል። የአገሪቱ መገበያያ ገንዘብ ከዶላር ጋር ያለው ንጽጽር እየሰፋ በመጣበት በአሁኑ ሰዓት በአገሪቱ ውስጥ ያለው የሸቀጦች ውድነት መጠንም በዓለም ከቀዳሚዎቹ መካከል ሆኗል። ዩናይትድ ስቴትስ ጀኔራል ሐምድትንና ጀኔራል አብደል ፈታህ አልቡርሃንን በመሰሉ የጦር አመራሮች ላይ ድንገተኛ ማዕቀቦችን ከጣለሽ በሚል ሱዳን የሩሲያን ድጋፍ ለማግኘት እየጣረሽ ሊሆን እንደሚችልም ሳልማን ጠቁመዋል። ካሜሮን ሃድሰን የተባሉ አትላንቲክ ካውንስል በተባለው ተጽዕኖ ፈጣሪ ተቋም ውስጥ የሚሰሩ የአፍሪካ ጉዳዮች ተንታኝ በበኩላቸው የአሁኑ የሱዳንና የሩሲያ ግንኙነት ከኢኮኖሚ ፍላጎት በዘለለ የስትራቴጂ ሽግሽግ ማሳያ ሊሆን እንደሚችልም ጠቁመዋል። ዓለም አቀፉ የወንጀል ፍርድ ቤት አቃቢ ሕግ ካሪም ካህን ሩሲያ ዩክሬንን መውረሯ እንዳሳሰባቸው ገልጸው በሀገሪቱ ውስጥ የሚፈጠሩ የጦር ወንጀሎችን ፍርድ ቤቱ ሊመረምር እንደሚችል አስታውቀዋል። በዩክሬን ውስጥና ውጭ እየተፈጠረ ያለውን ሁሉ ነገር እየጨመረ በመጣ ስጋትና አንክሮ እየተከታተሉት መሆኑን ያሳወቁት አቃቢ ሕጉ የባላንጣነት ድርጊቶችን የሚፈጽሙ ሁሉንም አካላት በዩክሬን ውስጥ የተፈጠረ ዘር ማጥፋት በሰብአዊነት ላይ የተቃጣ ወንጀል ወይንም የጦር ወንጀለኝነትን የመመርመር ስልጣኑን መስሪያ ቤቴ ሊተገብር እንደሚችል ላስታውሳችሁ እወዳለሁ ብለዋል። ሩሲያ በአውሮፓውያኑ 2014 ዓ ምት ክሪሚያን ከግዛቷ በኃይል ከቀላቀለቻት በአፍቃሪ ሩሲያና የዩክሬን መንግስት ኃይሎች መካከል ተከታታይ ውጊያ ከተደረገ በኋላ ዓለም አቀፉ የወንጀል ፍርድ ቤት በግዛቷ ላይ የሚፈጸሙ በሰብአዊነት ላይ የተቃጡ ወንጀሎችን በተመለከተ ስልጣን እንዲኖረው ዩክሬን ከህዳር 2014 ዓ ምት ጀምሮ ተስማምታለች። በ2020 ዓ.ም በነበረው ውጊያ ወቅት በምስራቅ ዩክሬን የጦር ወንጀሎችና ሌሎች ወንጀሎች መፈጸማቸውን የሚያሳይ ምክንያት እንዳለውም ተቋሙ አስታውቋል። ሩሲያ የዓለም አቀፉ ወንጀል ፍርድ ቤት አባል አይደለችም። ይሁንና ፍርድ ቤቱ የወንጀል ፈጻሚዎች ዜግነት ከየት የሚሆኑ ከየት በዩክሬን ምድር የሚፈጸምን የጦር ወንጀል የመመርመር መብት አለው። ዘገባው የሮይተርስ ነው። የየመን ሁቲ አማጽያን በአሁኑ ሰዓት ስራ ባቆመው የዩናይትድ ስቴትስ ኤምባሲ ውስጥ ይሰሩ የነበሩ አንድ የቀድሞ ባለስልጣንን በቁጥጥር ስር እንደዋሉ ታውቋል። በአማጽያኑ እጅ የሚገኙት የቀድሞ ኤምባሲ ሰራተኞች ቁጥር 11 ደርሷል። እንደ የመን ባለስልጣናት ቆጠራ ከሆነ ዋና ከተማዋ ሰነአና የሀገሪቱ አብዛኛ ሰሜናዊ ክፍሎችን የተቆጣጠሩት በኢራን የሚደገፉት የሁቲ አማጽያን የቀድሞውን የኤምባሲው የፕሬስ ባለስልጣን በቁጥጥር ስር ያዋሏቸው ባለፈው ሳምንት እንደሆነ የመብት ተሟጋቹ ጠበቃ አብደልማጂድ ሳብራ እና ማንነታቸውን መግለጽ ያልፈለጉ የታሳሪ ቤተሰቦች ተናግረዋል። ባለሥልጣኑ በሁቲዎች የደህንነትና ስለላ ተቋም ግቢ ውስጥ እንደሚገኙ፣ እሳቸውም ይሁን ሌሎች ታሳሪዎች ላይ ክስ ተከፍቶ እንደው የሚታወቅ ነገር አለመኖሩን ሳብራ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለአሶሽትድ ፕሬስ በጻፈው ደብዳቤ በሀገሪቱ ውስጥ ነዋሪ የሆኑ የቀድሞ የኤምባሲ ሰራተኞችን ለማስፈታት ያልተቋረጠ ጥረት እየተደረገ ነው ብሏል። ዋሽንግተን በየመን የሚገኘውን ኤምባሲዋን የዘጋችው ሀገሪቱ በጦርነት መፈረካከስ በጀመረች የአውሮፓውያኑ 2015 ዓ ም ነበረ። ዘገባው የአሶሽትድ ፕሬስ ነው። በስተመጨረሻም የኮቪድ-19 ወረርሽኝ ከተከሰተ ወዲህ የኢኮኖሚ ሁኔታዋ እያንሰራራ የሚገኘው ታይላንድ መስቀለኛ መንገድ ላይ ቆማለች። የኢኮኖሚ ሁኔታዋ መሻሻሉ በበጎ የምታየው ሀገር በሀገሪቱ ውስጥ በበሽታ የሚያዙ ሰዎች ቁጥር መጨመር ግን አሳሳቢ መሆኑን ባለሙያዎች ይናገራሉ። በዓለም አቀፍ ቱሪዝም ላይ የተመሰረተችው እስያዊት ሀገር ዘርፉን ለማነቃቃት የተከተቡ ጎብኚዎች ተለይተው የሚቆዩበትን አሰራር አንስታለች። ከዚያ ጊዜ ወዲህ በሺዎች የሚቆጠሩ ጎብኚዎች ወደ ሀገሪቱ ገብተዋል። በዚያው ልክ ደግሞ በኮቪድ-19 የሚያዙ ዜጎች ቁጥርም አሻቅቧል። በዛሬው ዕለት ከፍተኛ የሆነው 24 ሺ ያለፈ የተያዦች ቁጥር ተመዝግቧል። ባለሙያዎች የተጋላጭነት መጠንን ለመቀነስ ተጨማሪ እርምጃዎች ሊወሰዱ እንደሚገባ መክረዋል። አድማጮች ለዜናው የተያዘው ሰዓት አበቃ ከቀሪ የአርብ ምሽት ዝግጅቶች ጋር አብራችሁ ቆዩ። ሀብታሙ ስዩምን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። የካቲት 18 2014 ነው ዕለቱ። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን በቀጥታ የቀጥታ ስርጭት የምስልና ድምፅ አቀናባሪያችንን ቀደም እያለ አስተዋወቅኩም፣ ዜናባ አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብይረስ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በዩክሬን ላይ ያለምንም በቂ ምክንያት ተገቢ ያልሆነ ወታደራዊ ጥቃት ፈጽማለች ሲሉ ባወገዟት ሩሲያ ላይ ሌላኛውን ዙር ተጨማሪ ማዕቀብ መጣላቸውን በትላንትና ዕለት አስታውቀዋል። የአውሮፓ ሕብረት መሪዎችም በብራስልስ ትላንትና ባደረጉት ዛሬ አርብም በቀጠለው አስቸኳይ ስብሰባቸው በሩሲያ ላይ መጠነ ሰፊ ያሉትን ማዕቀብ መጣላቸውን ቀጥለዋል። ፓትሲ ዊዳኩስ ወራ፣ እንዲሁም ሌሎች የዜና ክፍል ባልደረቦቻችን ያጠናቀሯቸውን ዘገባዎች ጨምቆ ደረጃ ደስታ እንደሚከተለው አሰናድቶታል። የአውሮፓ ህብረት የሩሲያ ባንክ አምስት ዘርፎች የፋይናንስ የኃይል የትራንስፖርት ዘርፍና እንዲሁም የውጭ ንግድ ቁጥጥርና የቪዛ ፖሊሲዎች ላይ ማዕቀብ መጣሉን አስታውቋል። የአውሮፓ ህብረት ኮሚሽን አርሱላ ቮን ደር ለየን ይህን ሲያስረዱ እንዲህ ይላሉ። ይህ ጥቅል የማዕቀብ ሰነድ በዋነኛነት ሩሲያን ከአብዛኛው የካፒታል ገበያዎች ያወጣታል። አሁን ሰባ ከመቶ የሚሆኑትን የሩሲያ ባንኮችን ገበያ ኢላማ አድርገናል። በተለይም በመከላከያው ዘርፍ ያሉትን ጨምሮ ቁልፍ የመንግስት ኩባንያዎችንም ይጨምራል። ይህ የሩሲያን የብድር ወጪዎች እንዲጨምሩ፣ የዋጋ ግሽበት እንዲባባስ፣ የሩሲያ ኢንዱስትሪዎችም በሂደት እንዲዳከሙ ያደርገዋል። የአውሮፓ ህብረት የወቅቱ ፕሬዚደንት የፈረንሳይ መሪ ኢማኑኤል ማክሮን ከሩሲያው ፕሬዚደንት ጋር ትናንት ሐሙስ በስልክ መነጋገራቸውን ገልጸዋል። በዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጥያቄ መሰረት ከፕሬዚደንት ፑቲን ጋር ግልጽና ቀጥተኛ ንግግር ያደረግኩት ወዲያውኑ ነበረ። በመጀመሪያ ደረጃ ጦርነቱን በአስቸኳይ እንዲያቆሙና ከሁሉም በላይ ደግሞ ፕሬዚደንት ዘለንስኪ በጠየቁት መሰረት ከእሳቸው ጋር እንዲነጋገሩ ፑቲንን ለማግባባት ነበረ። ግን ያ ሊሆን አልቻለም። ስለዚህ ይህን ግልጽ መልእክት ከፈረንሳይ ለሩሲያ ፌዴሬሽን አስተላልፊዋለሁ። ከዩክሬን ፕሬዝዳንትም ወደ ፑቲን የተላለፈውን መልእክት አድርሻለሁ። ይሁን እንጂ አሁን እንደምትመለከቱት የሩሲያው ፕሬዝደንት ጦርነቱን የመረጡ በመሆናቸው ምንም ውጤት አላስገኝም። የአውሮፓ ህብረት ውሳኔ የወጣው የሩሲያ ወታደሮች ወደ ዩክሬን ዋና ከተማ ኪየቭ እየተቃረቡ መምጣታቸው በተነገረበት ወቅት ነው። ዩናይትድ ስቴትስ እና ሌሎች የአውሮፓ አገራት በተጨማሪ በሞስኮ ላይ የተጣለው ይህ የአውሮፓ ህብረት ማዕቀብ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የተደረገ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዩክሬን ላይ ያለምንም በቂ ምክንያት ተገቢ ያልሆነ ወታደራዊ ጥቃት ፈጽማለች ባሏት ሩሲያ ላይ ሌላኛውን ዙር ተጨማሪ ማዕቀብ መጣላቸውን አስታውቀዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዩክሬን ላይ መጠነ ሰፊ ወረራ ማድረግ መጀመራቸውን ተከትሎ የአየር ጥቃቶች ሲፈጸሙ፣ እግረኛ ወታደሮች ድንበሩን አቋርጠው ሲገቡ፣ በዩክሬን ዋና ከተማ ኪየቭ የአደጋ መስጫ ድምጾች የማስጠንቀቂያ ድምጽ ያሰሙ ነበር። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪም ትላንት አሙስ ዜጎች ትጥቆቻቸውን እንዲያነሱ ጥሪያቸውን አስተላልፈዋል። የዩናይትድ ስቴትስ ፕሬዚደንት ባይደን ከቡድን ሰባት አገር መሪዎች ጋር በሞስኮ ላይ እንዲጣል በጋራ የተቀናጀው አዲስ ማዕቀብ ውጤት ማሳየቱን ሲናገሩ እንዲህ ብለዋል። በሩሲያ ገንዘብና ሩብል ላይ ያሳረፍ ነው ተጽዕኖ ከወዲሁ እያየ ነው። ዛሬ ማለዳው ላይ በታሪክ ለመጀመሪያ ጊዜ ዝቅተኛ ዋጋ ሳይይተዋል። ዛሬ የሩሲያ የአክሲዮን ገበያ በእጅጉ የወደቀ ሲሆን የሩሲያ መንግስት የብድር መጠን አሻቅቦ ከ15 በመቶ በላይ ከፍ ብለዋል። በቅርቡ የወጣው የማዕቀብ ሰነድ በብዙዎቹ የሩሲያ ልህቃን በ13 የሩሲያ ድርጅቶች የእዳና የገቢ ማፍራት እንዲሁም ለሩሲያ ጦር ከዩናይትድ ስቴትስ የሚላከውን የቴክኖሎጂ ግብአቶችና በሩሲያ ዋና ዋና የፋይናንስ ተ ተቋማት ላይ ገደብ የሚጥል ነው። ከውጭ ግንኙነት ምክር ቤት ሃይዲ ክሬቦ ስለ ማዕቀቡ እንዲህ ብለዋል። ሁለቱ ትላልቅ የመንግስት ባንኮች ማለትም ሰበር ባንክና ቪቲቢ በሩሲያ የፋይናንስ ስርዓት ውስጥ ወሳኞችና ትልቅ ድርሻ የሚጫወቱ ናቸው። ስለዚህ የሀገሪቱን አብዛኛውን የዶላር ልውውጥ የሚያስተናግዱት የእነዚህ ሁለት ባንኮች በማዕቀቡ መካተት እጅግ በጣም አስፈላጊ ይመስለኛል። ማዕቀቡ የክሬምሊን አጋር ከሆነችውና በዩክሬን ላይ ጫና ለማሳደር ከሩሲያ ጦር ጋር ወታደራዊ ልምምድ ያካሄደችው ቤላሩስንም ይጨምራል። ዩናይትድ ስቴትስና አጋሮቿ ሞስኮን ስዊፍት ከተባለው እና በመላው ዓለም የሚገኙ በሺዎች የሚቆጠሩ ባንኮችን ከሚያገናኘው የባንክ ስርዓት ለማስወገድ ገና አልወሰኑም። ማዕቀቡ በፕሬዝደንት ፑቲን የግል ንብረት ላይም ገና አልተጣለም። ይሁን እንጂ እነሱ አማራጮች አሁንም እንዳሉ መሆናቸው ተመልክተዋል። ሮይተርስ እና ኢፖዝ በጋራ ባወጡት የህዝብ አስተያየት መሰብሰቢያ ድምፅ መሰረት 69 ከመቶ የሚሆኑት አሜሪካውያን በሩሲያ ላይ የተጣለውን ማዕቀብ ይደግፋሉ። 62 ከመቶ የሚሆኑት ግን ወደ ዩክሬን ወታደር መላክን አይደግፉም። ፕሬዚደንት ባይደንም ይህን እንደማያደርጉ በተከታታይ ገልጸዋል። ቻትሃም ሃውስ ከተባለው ተቋም በሩሲያ ጉዳይ የተካኑት ኬር ጊልስ እንዲህ ይላሉ። no matter how unrealistic western leaders might have thought ምዕራባውያን አገሮች ከእውነት አውርቀው ዩክሬንን በቀጥተኛ ወታደራዊ ኃይል መከላከል እንደሚቻል የቱንም ያህል ቢያስቡ እንኳ ይህን ለማድረግ ፈቃደኛ ለመሆናቸውን ግን በይፋ መለፈፍ አይኖርባቸውም። ዩናይትድ ስቴትስ ትናንት ሐሙስ የኔቶ አጋሮቿን ለማገዝ ሰባት ሺህ የሚሆኑ ወታደሮቿን ወደ ጀርመን ልካለች። ይህ በቅርቡ ወደ ፖላንድና ሩማንያ ከላከችው በተጨማሪ መሆኑ ተመልክተዋል። ይህ በእንዲህ እንዳለ ከ100 በላይ የሚሆኑ የኔቶ ጦር አውሮፕላኖችና ከ150 ሺህ በላይ የሚሆኑ ወታደሮች በተጠንቀቅ እንዲጠባበቁ ታዘዋል። የኔቶ መሪዎች ቀጣዩ እርምጃቸው ምን ሊሆን እንደሚችል ለመነጋገር ዛሬ አርብ በድረገጽ እንደሚሰበሰቡም ተመልክተዋል። ክቡራትና ክቡራን ተመልካቾችና አድማጮቻችን የዕለቱን አብይ ርዕስ ነበር የተከታተላችሁት። ደረጀን ለዘገባው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ሩሲያ በዩክሬን ላይ ያደረሰችውን ጥቃት የተቃወሙ አሜሪካውያን ትላንት ሐሙስ ማለዳ ላይ ለተቃውሞ ጎዳና ወጥተዋል። በመላው ዓለም ሰላም እንዲመጣ ተማጽኖ የሚያደርጉና ጦርነት እንዲያቆም የሚጠይቁ ቡድኖችም ተቀላቅለዋቸዋል። እነኚህን ሰልፎች የተቀላቀሉት በተመሳሳይ የቀድሞ የታላቋ ሶቪየት አካል በነበሩ አገሮች ውስጥም ተመሳሳይ ሰልፎችን ያካሄዱ ናቸው። ካሮላይን ፐርቺሽ ና ጃን ስፓየር ያሰናዷቸውን ዘገባዎች የደንገረመው እንደሚከተለው ታቀርበዋለች ሰልፈኞቹ ዝነኛውን የኒውዮርክ ታይምስ ስኩዌር በስሜት ታጅበው ጦርነቱ ይቆም እያሉ የሩሲያ ታንኮች ወደ ኪየቭ በተጠጉበት ሰዓት እነሱ ደግሞ ወደ ሩሲያ ሎክ ቢሮ ይጓዙ ነበር። ኒውዮርክ እንደ ካታሪና ቬልየቫ ላሉ ምንም እንኳን የማስጠንቀቂያ ምልክቶች ቢኖሩም ድንጋጤና ፍርሃቱን የሚገልጹ ምንም አይነት ቃላቶች የሉም። ባይደን እንዲህ ሲሉ ማዕቀቦችን መጣላቸውን አስታውቀዋል። በአሜሪካ ያላቸው እያንዳንዱ ሀብት ይታገዳል። ባይደን ትላንት በሩሲያ ላይ የባንክና የገንዘብ ዝውውርን በተመለከተ ማዕቀብ ጥለዋል። ከዚህ የሩሲያ ወረራ በፊትም ቤላሩስ የሩሲያ ወታደሮች ወደ ሀገሯ ገብተው እንዲንቀሳቀሱ በመፍቀድ ደቡባዊ የጎረቤት ሀገሯ የሆነችው ዩክሬንን ለማጥቃት በር ከፍታለች። ሳሻ ቫልሲየቫ ከቤላሩስ ነው የመጣችው። ይህን መሰል ጥቃት ለሚፈጽም መንግስት ሀገሬ ድጋፍ በማድረጓ እፍረት ተሰምቶኛል። የሀገሬ ሰዎች ይህን በማድረጋቸውና ዩክሬናውያኖችን በመግደላቸው በጣም አፍሬያለሁ። የኒውዮርክ ፖሊሶች አንድ ነጥብ አምስት ኪሎ ሜትር ርቀት ያለው መንገድ ለሰልፈኞቹ በመዝጋት ሰልፉ እንዲካሄድ ያደረጉ ሲሆን በጎዳና ላይ የሚንቀሳቀሱ ታክሲ ሹፌሮችም ፑቲንን ከዩክሬን አስወጡት ፑቲን ከጭንቅላቱ ውጪ ስለሆነ ከሩሲያ አስወጡት ሲሉ ድጋፋቸውን በመግለጽ አግዘዋቸዋል። በሌሎች የሀገሪቱ ክፍሎችም ሰልፎች የተካሄዱ ሲሆን በዴንቨር የተሰባሰቡ ሰልፈኞችም ሩሲያ ተጨማሪ ማዕቀቦች ሊጣሉባት ይገባል ብለዋል። ናታሻ ቪቲከን ዩክሬናዊት ናት። ትሩፕስ ኦፍ ናቶ ዘይ ሹድ ጎ ኢንሳይድ። ፑቲንን ለመቋቋም የሰሜን አትላንቲክ የቃል ኪዳን ጦር ዩክሬን ውስጥ ገብቶ ማገዝ መቻል አለበት። ይሁን እንጂ በዚህ አስተያየት የማይስማሙም ደሞ አሉ። ላይላ ሹክሮቫ ከአዘርባጃን የመጣችው፣ ወታደራዊ እርምጃ በኒያ አመለካከት ጥሩ ምርጫ አይደለም። ምክንያቱም አንዴ ከተጀመረ ማብቂያ የለውም። እነዚህ ሰልፎች ታዲያ በአውሮፓ በተመሳሳይ ተቀጣጥለዋል። አራት መቶ የሚደርሱ ሰልፈኞች በሞስኮ መቶ ሰዎች ደግሞ በሴንት ፒተርስበርግ፣ እንዲሁም ደግሞ ካታሪንበርግን በመሳሰሉ የሩሲያ ከተሞች ሰልፈኞች ለተቃውሞ የወጡ ሲሆን በተለያዩ የአውሮፓ ከተሞችና በአውስትራሊያም ሰልፈኞቹ በጦርነቱ ላይ ተቃውሟቸውን አሳይተዋል። ተቃዋሚዎቹ ሩሲያ በዩክሬን ላይ የፈጸመችው የአየር ጥቃትን በተመለከተ ጦርነት አያሻም የሚሉ ጽሁፎችን አንግበው ታይተዋል። ይሁን እንጂ በሞስኮና በሴንት ፒተርስበርግ ፖሊስ ሰልፈኞችን የበተነ ሲሆን ከአስር በላይ የሚጠጉ ሰዎችንም በሁለቱም ከተሞች አስሯል። ከሞስኮ በምስራቅ አቅጣጫ የ1700 ኪሎ ሜትር ርቀት ላይ የምትገኘው የካታሪንበርግ ከተማ አደባባይ ላይም ጥቂት ሰዎች ተሰባስበው የታዩ ሲሆን ጦርነት አያሻምና ፑቲን ስልጣን ይልቀቅ የሚሉ ጽሁፎችን ይዘው የታዩ ሲሆን ፖሊስ ሊያስራቸው ችሏል። በተመሳሳይ በሃንጋሪ ዋና ከተማ ቡዳፔስትም በሩሲያ ኤምባሲ ፊት ለፊት የተቃውሞ ሰልፍ የተደረገ ሲሆን ጠቅላይ ሚኒስትር ቪክቶር ኦርባን ከሞስኮ ጋር ያላቸውን ግንኙነት እንዲያቋርጡ ሰልፈኞቹ ጥሪ አቅርበዋል በፖርቹጋል ሊዝበን በሳራጆቮ እና በአውስትራሊያ ሜልበርንም ከዩክሬናውያን ጋር አብረው መቆማቸውን የሚገልጹና የሩሲያን ድርጊት የሚቃወሙ ተመሳሳይ ሰልፎችም ተካሂደዋል ይህን፣ ለዘገባው አመሰግናለሁ። አድማጮች፣ በአነጋጋሪው የሩሲያና ዩክሬን ጉዳይ ላይ የሚያቆየን ዘገባ ነው። አሁንም የሚቀጥለው በዩክሬን ዋና ከተማ ኪየቭ የሚገኙ ተማሪዎች ከፖላንድና ዩክሬን ድንበር አቅራቢያ ወደሚገኙ ከተሞች በማቅናት ላይ መሆናቸውን ተናገሩ። ሌኒ አብሮም የተባለች ተማሪ ትላንት እርሷና ጓደኞቿ በስጋት ሌሊቱ ማሳለፋቸውን ዛሬ አውቶቡስ በመፈለግ ላይ እንዳለች ነው ለአሜሪካ ድምጽ የገለጸችው። በተጨማሪም ትላንት ከኬቭ ተነስቶ ሌቪቭ ወደ ተባለ የፖላንድ ድንበር ከተማ ሲያመራ የአሜሪካ ድምጽ የሶማሊኛ ክፍል ባልደረባ አግኝተው ያነጋገረው ኢትዮጵያዊ ያሉበትን ሁኔታ እጅግ አስጊ ነው ሲል ይገልጸዋል።

ወደ ግራውንድ ሌላ ሞት ቤቶች ስላሉ ከዩክሬን ጋር ተሰብስቤ ነበረን የፐርሰናል ና ጓዴ ማለት ነው። እና ጥቃት ሲደርስ ያው አንዱ ቅርብ ቦታ ላይ ሲሆን፣ ሌላው የሚገጫገጭ ሲያስፈራን ያለው ነገር እና አሁን ማደር አንፈልግም። እንደሚፈጠር አናውቅም። ትናንትም ሁለቴ ነው ጥቃት ደረሰዎች ከተማ ላይ ማለት አሁን እንደሚፈጠር አናውቅም። እና ለዛ ነው አስተሯሩ ጠንድ ወደ ሆላንድ እንኳ የምንሄድበት መንገድ ካለ ስፋም ባይሆን ሌቪቭ አካባቢ ንካለን ቢያንስ ሴፍ ነው ወደዛ እንኳ የሚሄዱም ተስፋ ነው። እና አንዳንድ የሄዱም አሉ። በስይንም የገባች ልጅ አለች። እግዚአብሔር ይመስገን አንዳንድ ልጆች ሄደዋል። ኢትዮጵያኖች ኖች አሁን የቀረ ነው ትንሽ ነን፣ ብዙም የለንም። አብዛኞቹ አብዛኞች አስባለሁ ነው። ምን ያህል ትሆናላችሁ የቀራችሁት? አሁን እኔና ጓደኛ አለች፣ አንድ ሴት አለች። ከእሷ ጋር ግን ወንድ ሁለት ሁሉም ሶስቱን አላውቅም፣ ገና ላያቸው ነው። ሌላ ደግሞ በሌላ በኩል ያለ ሰው ሊኖር ይችላል፣ ሌላ ከተማ ላይ። ሁኔታው በጣም ከባድ ነው። ፈጣሪ ብቻ ነው ምል ሊያወጣን የሚችለው ከዚህ። ያው መንግስትም፣ ምንም ማንም ምንም ነገር ማድረግ አይችልም። ሰው ጸሎት ብቻ ነው ወይ ዱዓ በየሃይማኖቱ፣ እሱ ነው ሊደረግ የሚችለው፣ ሌላ ምንም። ያው እኔ አሁን ያለሁት ኪቭ ነው። ያው እየጠበቅኩ ነው እኔም፣ መኪና ያው ሊገኝ አልቻለም። ግን ብዙ ኢትዮጵያኖች ወጥተዋል፣ ተማሪዎች ወጥተዋል። እዚህ የሚኖሩ ደግሞ የቆዩ ኢትዮጵያኖች ምናምን ያው በየቤታቸው የሚሆነውን ነገር እየጠበቁ ነው። ያው ግን በጣም ከባድ ነው ሁኔታው በጣም አስፈሪ ነው። አሁን እየሄድኩ ያለሁት ወደ ሌቪ ወደሚባል ወደ ቦርደር ነው ያው የፖላንድ ቦርደር ነው። ወደዛ ነው እየሄድኩ ያለሁት አሁን ብቻዬን ያለሁት አሁን ብቻዬን ያለሁት ግን ያው ተበታትነዋል። ብዙ ኢትዮጵያኖች ተበታትነዋል። እዚህ ላይ ሶማሌዎቹ አንድ ላይ ነው አብረው የሚሄዱት። የሆነም ነገር ሲሆን ሶማሌዎቹ አንድ ላይ ናቸው። ግን ያው ኢትዮጵያኖች ሁሉም በአገኘው አጋጣሚ ሁሉም ራሱን ለማትረፍ እየሞከረ ነው። እዚህም ያሉ አሉ የወጡም አሉ ያው ሁሉም ጋር የሁሉም ኮንታክት የለኝም፣ ግን ያው አንዳንዶቹ ይደውላሉ። ያው በተለያየ አጋጣሚ ወጥተዋል ብዙዎቹ። ማንም ሰው ነው ማንም የኤምባሲ አካልም ማንም ሰው ኮንታክት ያደረገን አካል የለም። ያው ኮንታክት ቢያደረጉም በዚህ ሰዓት ምንም ሊያደርጉ አይችሉም። እንግዲህ ቀደም ብሎ እንደተከታተላችሁት ነው የተማሪዎችና የአካባቢ ሁኔታ የሚመለከተው። በሌላ በኩል ዩክሬን ውስጥ ያሉ የኢትዮጵያ ኤምባሲ አለመኖሩን ጀርመን የሚገኘው የኢትዮጵያ ኤምባሲ በዩክሬን ለሚኖሩ ኢትዮጵያውያን የፖላንድ ድንበርን አቋርጠው እንዲገቡ ጥሪ ማቅረቡ ተሰምተዋል። በጀርመን የኢትዮጵያ ኤምባሲ በፌስቡክ ገጹ ላይ ዛሬ ባሰፈረው ጽሁፍ፣ በሩሲያና በዩክሬን መካከል በተፈጠረው ጦርነት ሳቢያ ኢትዮጵያውያን ችግር እንዳይገጥማቸው ኤምባሲው ክትትል እያደረገ መሆኑንም አመልክቷል። ወደ ፖላንድ ድንበር አቋርጣችሁ በመግባት መግባት እንድትችሉ ከፖላንድ የውጭ ጉዳይ ሚኒስቴር ጋር በመነጋገር እንዲሁም በ መጻጻፍ ኢትዮጵያውያን ወደ ፖላንድ ድንበር አቋርጠው እንዲገቡ ማስፈቀድ የተቻለ በመሆኑ በተቻለ ፍጥነትም በዩክሬን የምትኖሩ ወደ ድንበር ጉዞ በማድረግ ላይ የምትገኙ ኢትዮጵያውያን እና ትውልድ ኢትዮጵያውያን ተማሪዎች ወደ ፖላንድ ግዛት በመግባት በተቻለ ፍጥነት ወደ ኢትዮጵያ እንድትጓዙ ባደራ ጭምር እናሳስባለን ብለዋል። አድማጮች የተከታተላችሁት ዩክሬንና ሩሲያን የሚመለከቱ ትኩረት ያደረጉ ዘገባዎችን ነበር። አሁን ወደ ኢትዮጵያ የሚመልሰን ዘገባ ነው። ወስዳችሁ በአፋር ክልል እየተካሄደ ባለው ጦርነት ሳቢያ የፍትህ ስርዓቱ ላይ ጉዳት ደርሷል ሲሉ የክልሉ ጠቅላይ ፍርድ ቤት ባለስልጣናት አስታውቀዋል። የጠቅላይ ፍርድ ቤቱ ፕሬዚዳንት ሙሳ አብዱላሂ እንደ አዲስ ባገረሸው ጦርነት ሳቢያ ሁለት ዳኞች ተገድለዋል፣ ሰነዶችና መዛግብት ወድመዋል የጠፉም አሉ ይላሉ። ለዚህም ህወሓትን ተጠያቂ አድርገዋል። ስለ ሰነዶች መጓደልና የፍትህ ሂደቱ የፍትህ ሂደቱን የሚመለከቱ መዛግብት መጥፋታቸውን በተመለከተ ከህወሓት በኩል እስካሁን የተሰጠ ምላሽ የለም። በሌላ በኩል የአፋር ሰብአዊ መብቶች ድርጅት በአፋር ክልል ደርሷል ያሉትን ጉዳት አስመልክቶ ለዓለም አቀፉ ማህበረሰብ እያሳወቅ ነው ብሏል። መስፍን አራጊን ያጠናቀረልን የህዋት ኃይሎች አፋር ክልል ውስጥ እያካሄዱት ባለው ወታደራዊ ጥቃት የሚደርሰው ሰብአዊና ቁሳዊ ጉዳት እየተባባሰ መምጣቱን ከስፍራው የሚደርሱ መረጃዎች ያመለክታሉ። የአፋር ክልል ጠቅላይ ፍርድ ቤት ፕሬዚደንት ሙሳ አብዱላ ኤል አሜሪካ ድምጽ በሰጡት አስተያየት የህዋት ኃይሎች በቅርቡ በአባላ በኩል ያደረጉትን ጨምሮ በሶስት ዙሮች አካባቢው ላይ ወታደራዊ ጥቃት መፈጸማቸውን ተናግረዋል። አሁንም ጥቃቱ መቀጠሉን ያስታወሱት ፕሬዚደንቱ በዚህም ምክንያት የፍትህ ስርዓቱ ለተጽዕኖ ተዳርጓል ብለዋል። ግብቶች ጠፍተዋል። ይህ በመሆኑ ምክንያት በፍትህ ስርዓቱ ላይ ከፍተኛ የሆነ ችግር ነው የሚያስከትለው። ምክንያቱም መዝገብ መጥፋት ማለት የህንፃ ጉዳት ፍርድ ቤቶችን ይሄን ያህል አይጎዳው ይችላል። ምክንያቱም ችሎትን ዛፍ ስርብ ልታካሄደው ትችላለህ። አንድ ቤት ተከራይተህም ችሎት አቋቁመህ ዳኝነት ልትሰጥ ትችላለህ። አሁን ትልቅ ጉዳት የደረሰው የመዝገቦች መዘረፍ የመዝገቦች መጥፋትም ሁኔታዎች ተደርጓል። ለምሳሌ ፈንትረሱ ከሀሪረሱ ድረስ ባሉት ፔሌፍ ተቆጣጥሯቸው በነበሩት አካባቢዎች ላይ መዝገቦች ጠፍተዋል። ህንፃዎች፣ ማቴሪያሎች ወንበር አልቀረ ምንም ምንም ማቴሪያል እንዳይቀር ነው የተደረገውና ይሄ በመሆኑ ያው ከፍተኛ የሆነ ችግር ነው በፍትህ ስርዓቱ ላይ የሚያስከትለው ማለት ነው። ለሶስተኛ ዙር አካባቢው ላይ የህወሓት ኃይሎች ጥቃት ከመሰንዘራቸው በፊት በወሰዱት ወታደራዊ እርምጃ አስራ ስምንት የፍትህ ተቋማት መውደማቸውን ሰነዶች ተቃጥለውና ተዘርፈው መጥፋታቸውን ዘርዝረዋል። በአበዓላ በኩል አሁን ሶስተኛ ዙር ግጭት ከመከሰቱ በፊት እኛ ጉዳት የደረሰባቸውን ፍርድ ቤቶች ተዘዋውረን ተመልክተን ነበረ። ያኔ አስራ ስድስት የወረዳ ፍርድ ቤቶች እና ሁለት የዞን ፍርድ ቤቶች ነበሩ ጉዳት የደረሰባቸው። እንግዲህ ከዛ በኋላ ግጭቱ ለሶስተኛ ጊዜ በአፋር ክልል ላይ በመከሰቱ ምክንያት አሁን በቁጥጥሩ ስር ያዋላቸው ፍርድ ቤቶችን ሳይጨምር ማለት ነው። ስለዚህ አሁን ላይ በቲፒኤልፍ ቁጥጥር ስር ባሉት ወረዳዎች ላይ የደረሱት ጉዳቶችን ግን ምን ያህል እንደሆነ በሚገባ ማጣራት ስላልቻለን ያሉበትን ሁኔታ እናውቅም። አጠቃላይ መዝገብ ምን ያህል እንደጠፋ ማወቅ ይቻል የሆነ አሁን ላይ አጠቃለን ይሄን ያህል መዝገብ ጠፍቷል፣ ይሄን ያህል መዝገብ ቀርቷል የሚለውን ነገር በእርግጠኝ ግንኙነት ትክክለኛ የሆነ መረጃ እስካሁን በእጃችን ላይ የለም። መዝገቦች መጥፋታቸው ነው እንጂ በቁጥር ደረጃ ቬሪፋይድ የሆነ መረጃዎች እጃችን ላይ ሲደርስ የሚንገልጽ ነው የሚሆነው። በበአላ በኩል እንደ አዲስ ከተቀሰቀሰ አንድ ወር ባለፈው ወታደራዊ ጥቃት ምክንያትም በዳኝነት ስራ ላይ የተሰማሩ ሁለት ባለሙያዎች ህይወታቸውን እንዳጡ ገልጸዋል። አንደኛው ዳኛ ባለፈው ፈንቲረሱ አካባቢ ላይ ገሊኮም አካባቢ በነበረው ግጭት ነው የተገደለው። በዛው አካባቢ ከቤተሰቡ ጋር ሲኖር በነበረበት ቦታ እንደተገደለ ነው እየሰመነው ያወቅ ነው። ዳኛ መሆናቸው በመታወቁ በጥቁማ እንደተገደሉ ማረጋገጥ ችለናል። ሌላው ዳኛ ደግሞ ከቤተሰባቸው ጋር በረሃሌ ውስጥ ይኖሩ እንደነበር ተገልጿል። በረሃሌ ላይ እየተካሄደ ባለው ግጭት አሁን በቅርብ ቀን የተገደለ ዳኛ ነው አንደኛው ዳኛ። እሱ ዳኛ ቤተሰቡ ይኖርበት የነበረው እዛው በረሃሌ ከተማ ውስጥ ነው። እዛው በረሃሌ ከተማ ውስጥ ነው ሲኖር የነበረው። ዳኛው ሆን ተብሎ ይገደል፣ በሌላ ሁኔታ ደግሞ በሲቪሊያን ላይ በደረሰው እንደማንኛውም ሲቪሊያን መገደሉን እርግጠኛ መሆን አልቻልንም። ግን ከአካባቢው እየደረሰን ያለው መረጃ የሚያመለክተው እንደዛው የመጀመሪያው ዳኛ በተገደለው መንገድ ሆን ተብሎ ተጠይቆ በጥቆማ ነው የተገደለው፣ ዳኛ መሆኑ በመታወቁ ነው የተገደለው የሚሉም አስተያየቶች እየደረሱን ነው። ግለሰቦቹ እንደ ዳኛ ምንም አይነት የጦርነት አስተዋጽኦ ያላቸው አይደለም፣ እንደሚታወቀው የታጠቁ ሰዎች አይደሉም። ይህ በእንዲህ እንዳለ አፋር ክልል ውስጥ በቀጠለው ጦርነት ሰብአዊ ቀውሱ እየተባባሰ መምጣቱን የአፋር የሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ አስታውቀዋል። እናቶች ዛፍ ስር የሚወልዱበት ወልደው ልጆቻቸውን ጥለው የሄዱበት በሰማንያ እና በዘጠና እድሜ የሚገኙ ሽማግሌዎች እየተገደሉበት ሁኔታ ሁሉ አለ። በጦርነቱ ምክንያት የደረሱ የሰብአዊ መብት ጥሰቶች፣ የህይወት መጥፋት፣ የአካል ጉዳት እና የንብረት ውድመቶችን ሰንዶ ዓለም አቀፉ ማህበረሰብ እንዲያውቀው ለማድረግ እንቅስቃሴዎች መጀመራቸውን ጠቅሰዋል። ሌላው ደግሞ የዚህ የፈረንሳይ ጋዜጠኞች መጥተው አካባቢውን አይተዋል። ከዛም በኋላ እኔንም ኢንተርቪው አድርገው ነበር ያሉትን ተጨባጭ ሁኔታዎች እዛው ግንባር ድረስ በመሄድ ማየታቸውም እና ከዛ በኋላ እኛም የሰጠነውን እንትን ሲያዩ በጣም እንዳዘ ሲያዘኑና እውነትም የአለም አቀፉ ማህበረሰብ አስፈላጊ የሆነውን ትኩረት እንዲሰጠው ጥረት እያደረጉ እንዳለ ነው የሚታየኝ። ከዛ በኋላ ሁለት ሌላ ጋዜጠኞች መጥተዋል እንደዚሁ እነሱም ደግሞ ያለውን ተጨባጭ ሁኔታ በግልጽ አይተውበት የሄዱበት ሁኔታ ነው ያለው። ለውጭ ሀገራት ትዕይንተ ህዝብ በማካሄድ ጭምር ለአፋር ህዝብ ድምጽ ለመሆን ጥረት መደረጉን ያወሱት አቶ ገአስ ዲፕሎማቶችና የሚመለከታቸው አካላት ጉዳቱን እንዲያውቁት ተደርጓል ብለዋል። ላስት ዊክ ብረሰልስ ላይ ሰላማዊ ሰልፍ አዘጋጅተናል። የአፋር ህዝብ የአፋር ኮሚኒቲ የኢትዮ የኢትዮጵያን ዲያስፖራዎች በጋራ በመሆን በአፋር ላይ እየተደረገ ያለውን ወረራ ለአውሮፓን ፓርላመንት እና ለአውሮፓን ኮሚሽን ያሳወቅንበት ሁኔታን ያለው። ሌላ ግን የሰብአዊ መብት ጥሰቶችን በተመለከተ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች እና ሌሎችንም ጨምሮ እያሳሰብን ያለበት ሁኔታን ያለው። ሌላው በቀደም ዕለት ሁለት አምባሳደሮችን የሚወክሉ የፖለቲካ ዘርፍ ኃላፊዎችን ጭምር መተው እዚህ እሱንም አነጋገርች ያለሁኝ የእንግሊዝ አምባሳደር የዩስኤድ የአሜሪካን ተጠሪዎችን ባሉበት ያለን ኮንሰርን እነሱንም ለማሳወቅ ሞክረናል። የአፋር ብሔራዊ ክልላዊ መንግስት ከ300 ሺህ በላይ ሰዎች በጦርነቱ መፈናቀላቸውን ይፋ ሲያደርግ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽን ደግሞ አፋር ክልል በረሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት አምስት ሰዎች መገደላቸውንና በሺዎች የሚቆጠሩ ስደተኞች አካባቢውን ለቀው ስለመሰደዳቸው ሪፖርት እንደደረሰው ባለፈው አርብ ባወጣው መግለጫ ማስታወቁ ይታወሳል። አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ በኩል በቅርቡ ባወጣው መግለጫ ይፋ እንዳደረገው የህልውና ስጋት በሚል የፈረጀውንና በአፋር ልዩ ኃይልና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። የቀይ ባህር አፋር ኃይል በበኩሉ ህዋት ጥቃት የፈጸመው ባልታጠቁና የኤርትራን መንግስት ሸሽተው በመጡ ንጹሃን ላይ ነው ሲል ምላሽ መስጠቱ ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት መቃረቡን ያመለክታል። የሁለተኛውን አጋማሽ የመጀመሪያ ቅንብር ነው የምናሰማችሁ። ወደዚያው ልውሰዳችሁ። ሩሲያ በዩክሬን ላይ በፈጸመችው ጥቃት ሳቢያ የተፈጠሩትን ሁኔታዎች አስመልክቶ ከተለያዩ አካባቢዎች አስተያየቶች እየተሰሙ ነው። ኢትዮጵያውያንስ ምን ይላሉ? ይላል ኬኔዲ አባተ ነው ተዘዋውረው ያጠናቀረው። በሩሲያና በዩክሬን መካከል ከትናንት ጀምሮ በመካሄድ ላይ ያለው ጦርነት ዓለም አቀፍ መነጋገሪያ አጀንዳ ሆኗል። እኛም በዚህ ጉዳይ ላይ የተለያዩ የአዲስ አበባ ከተማ ነዋሪዎችን አስተያየት አሰባስበናል። አቶ ንጉሴ ኮሪቾ አስተያየታቸውን ከሰጡን የከተማ ነዋሪዎች መካከል ናቸው። ዓለም አቀፍ ዜናዎች ላይ እንደምንሰማው ሩሲያና ዩክሬን ጠብ ላይ እንዳሉ ነው። ውጊያ ተጀምሯል ከውጊያው በፊት ግን አንዳንድ ሊያስከትሉ የሚችሉ አንደምታዎች ምን አይነት ዓለም አቀፋዊ ሁኔታው ምን ላይ ደረጃ ይደርሳል የሚለው ነገር እየሰማን በማስ ሚዲያም በሶሻል ሚዲያ ላይ ማለት ነው። ያው ዞሮ ዞሮ የዓለም ሂደቱ በሁለት ጎራ የተከፈለ ነው። ሩሲያ ከመጀመሪያውም ከቀዝቃዛው ጦርነት በፊትም የነበራት ጎራ አሁንም ያላት ጎራ ስለሚታወቅ፣ ምዕራብያኖች ደግሞ ያንን የመጀመሪያውን ሂደት ለማስቀጠል ስለሚፈልጉና ዩክሬንን ወደ ኔቶ ለመቀላቀል ባላቸው አጀንዳ ሩሲያ ደግሞ የዛ ስጋት ስለነበራት ከስጋት አንፃር ከጎራው አንጻር ይህንን የወረራ ጉዳይ ወስዳለች። እንዳይጠጓት ነው ኔቶዎች፣ ምዕራባውያኖች በስመ ኔቶ ሩሲያን ተጠግተው እንዳይከልሉባት የማድረግ ነው። አሁን ሩሲያ የወሰደችው እርምጃስ እኔ እንደ ግሌ ትክክል ነው ብዬ ግለሰብ ነኝ። እንደ ግሌ ሉዓላዊነቷን ድንበሯ ላይ መንደሯ ላይ የመጣውን ጠላት ወይ አሳሰብ የመከላከል አቋም አላት፣ እንደ ሉዓላዊ ሀገር። እኔም እኛን ሀገር ኢኮኖሚ ሉዓላዊ ሀገር የሚጎዳ ነው። ፖሊሱ ብለህ ካሰብክ ቅድሚያ እርምጃ ትወስዳለህ። ምሳሌ አልሻባብ ወደ ሶማሌ ሲገባ እኛ ጋር አልመጣም፣ ነገ ሊያመጣው የሚችለው ጣጣ ዳፋ በሀገራችን ላይ ሊያደርስ የሚችለው ነገር ታስቦ ነው መንግስት እርምጃ ወስዶ እዛው እንዲገታ ያደረገው። በዲፕሎማሲ የሚፈቱ ነገር ካለ ተደራድረው ይፈታሉ። ዲፕሎማሲ የማይፈታ ካለ ጠንካራ ጦር ያላቸው ሀገሮች ሉዓላዊነታቸውን በዚህ መልኩ ያስከብራሉ። መብቷ ነው። እኔም እንደ ግለሰብ ትክክል ነች ብዬ እወስዳለሁ። በቀጣይነት ሊፈጠር ይችላል ያሉትን መላምትም አቶ ንጉሴ አጋርተውናል። ቀጣይ እርምጃ ውጊያው እየሰፋ ሲሄድ አለም በሁለት ጎራ የመከፈል አቅጣጫ አለው። እንደ ቻይና አሉ፣ ህንዶች አሉ፣ ሌሎች የምዕራባን ፖሊሲ የማይደግፉ በኢኮኖሚም ሆነ በጦር መሳሪያ ሩሲያ ሊደግፍ የሚችል ሌሎችም ደግሞ እንደሷ ነው የሚደግፉ። ስጋቱ ግን ከከባድነት ሁለቱም ከታጠቁት መሳሪያ አንጻር ከባድ ስለሆነ ኒውክለር አረር ስላላቸው ማንም ላይ ያደርሳል የሚለው አይታወቅም። ያ ዳፋ ደግሞ ወደዛ ከሄደ ለእኛም ሊተርፍ ይችላል። ከአለም ስጋት አንጻር ከደህንነቱም አንጻር ሰፊ የሆነ የሰላም መረጋጋት ከሌለ በኢኮኖሚው ላይም በአለም ላይ ተጽዕኖ ይፈጥራል። የባህር በሮች እንቅስቃሴ ይገደባሉ፣ የአየር በረራዎች ይገደባሉ። ያ ደግሞ ለእኛም፣ ለአፍሪካም፣ ለሌሎች አለምም ይተርፋል። ምዕራቢያኖች የሚጫወቱት ቁማር አለ። ከተቻለ በኢኮኖሚ አዳክመዋት ጦርነቱ መሸከም በማይችልበት ደረጃ እንድትሄድ ያደርጋሉ። ካልቻሉ የጦር ጨዋታ ውስጥ ይሄዳል። ቢቻል እንደ ግለሰብ በሰላማዊ መልኩ ነገሩ ቢቋጭ ጥሩ ነው። ያው ጨዋታው በእጃቸው ነው ያለው የሚለው ሀሳብ አለ። በሰላም ቢጠናቀቅ ደስተኛ ነኝ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ሶስተኛ ዲግሪ ተማሪ የሆነው ሀብቱ ደሳለኝ ደግሞ ስለ ጦርነቱ ይህን ይላል። እኔ አስደንግጦኛል። በሃያ አንደኛ ክፍለ ዘመን እንደዚህ አይነት አንድ ሀገር ተነስቶ ሌላውን ሀገር ያጠቃሚ ተብሎ በማይጠበቅበት ሁኔታ ነው። በተለይ ደግሞ ዲሞክራት ሀገሮች ዲሞክራት ሀገሮችም ተነስተው አይወርም ተብሎ በሚባልበት ወቅት ነው። እንግዲህ እንደ አይነት ነገር ያየ ነው እና ለዚህ ደረጃ አንጠብቅም ነበር። ያው ግን ይህ የሚያሳይህ በእኛም ትምህርት ጦርነት አይቀሬ ክስተት እንደሆነ ነው ያረጋገጠልኝ። ከምንም በላይ ደግሞ የሀያላን ሀገራቱ የጂኦፖለቲካ ፍላጎት ምን ያክል እያደገ እንደመጣ ይህ ነገር በጊዜም የማይቀረፍ ከሆነ ፍላጎታቸውን ማይገሩ ከሆነ ከዚህም የበለጠ ችግር ውስጥ ሊከተል እንደሚችል ማሳያ ነው። የጦርነቱ ምክንያት ምንድን ነው ለሚለው ጥያቄም ወጣቱ የፖለቲካል ሳይንስ የሶስተኛ ዲግሪ ተማሪ ሀብቱ ደሳለኝ ይህን ምላሽ ሰጥቶናል። ምዕራባውያን ከድሮም ጀምሮ እዛ ምስራቅ አውሮፓ ላይ ከፍተኛ የሆነ የጂኦ ፖለቲካ ፍላጎት አላቸው። ያ የጂኦ ፖለቲካ ፍላጎታቸው ነውን ለማድረግ እንደ የተለያየ ስትራቴጂ ያወጣሉ። እንግዲህ አንዱ ስትራቴጂቸው በዛ አካባቢ ያለውን ፍላጎታቸውን በዘላቂነት ውን ለማድረግ ራሽያን እንቅስቃሴ የሩሲያን እንቅስቃሴ መግታት ነው ዩክሬንንም ጨምሮ የኔቶ አባል በማድረግ የራሽያን እንቅስቃሴ የመግታት ይሄ የቴህራን የቤጂንግ እና የሞስኮን አሊያንስ ዲስራፕት ለማድረግ በፈርዞን መፍጠር ይፈልጋሉ በእነኚህ ሀገራት መካከል እና እየሆነ ያለው እሱ ነው ይመስለኝ የምዕራባውያን የኮንቴንመንት ፖሊሲ ያመጣው ጣጣ ነው ብዬ ነው እኔ የምወስደው። ራሻም በተቃራኒው እነሱ የሚያደርጉትን የኮንቴንመንት ፖሊሲ በመገንዘብ ራሷን ከእንደዚህ አይነት ከበባ ውስጥ ነፃ የማውጣት እንቅስቃሴ ውስጥ ነው ያለችው። ግን ችግሩ ምንድነው? ነው የሀያላኑ ሀገር ሽኩቻ ለዩክሬን ተረፈ ነው። ስለ መፍትሄው ደግሞ ተከታዩን ብሏል። ፖይንት አለምም አሁን ማውገዝ ያለበት እና ራሽያ ለምን ወረርሽ ብቻ ሳይሆን የጂኦ ፖለቲካ ፍላጎቱን የጂኦ ፖለቲክሱን ነባራዊ ሁኔታ በመገንዘብ ምዕራባውያንም ራሽያ ላይ የሚያደርጉትን ከበባ እንዲያቆሙ ማውገዝ ያስፈልጋል። ራሽያም ደግሞ የዩክሬንን ለዋላዊ ሀገርነት መቀበል አለባት። ምናልባትም በዚህ ረገድ የቡዳፔስትን ስምምነትም የጣሰችበት ሁኔታ ነው ያለው። እንደምናውቀው ከ1991 በኋላ ዩክሬን ከፍተኛ የሆነ የኒክሌር ክምችት የነበራት ሀገርነት ያንን 1994 ላይ በፈረንጆች አቆጣጠር ቡዳፔስት ላይ ራሽያ፣ አሜሪካ፣ ብሪቴን ይመስሉኛን ተስማምተው ነበረ። ያ ስምምነት ምንድን ነው? ዩክሬን ይህ የኒክሌር ፕላንቴሽኑን ፕሮግራም እንድታቋርጥ የደህንነት ዋስትና እንዲሰጧት ጥያቄ አቅርባ ነበረ። በወቅቱ ለሀገራቱ ራሽያም የዩክሬንን ብሔራዊ ሉዓላዊነት ተቀብላ አክብራ እና አሜሪካም ደግሞ የደህንነቷ ዋስትና ሊሆኗት ቃል ገብተው ነበረ። አሁን ያ ያ ስምምነትም ጭምር ነው የተጣሰው። ለዛ ስምምነት መጣስ ራሽያን ብቻ ተጠያቂ ማድረግ አንችልም እና አሜሪካም ፕሮቮክ እያደረጉ ነው እና ይሄ ፕሮክሲ ዋርም ስለሆነ ሁለቱንም ወገን ከድርጊታቸው እንዲቆጠቡ የማያደርግ ከሆነ የዓለም መንግስት የሚሆን የዓለም አቀፍ ማህበረሰቡ ምናልባት አቅጣጫውን እየቀየረ ሌላ አይነት የቀዝቃዛው ጦርነት እንደገና ሊፈጠር የሚችልበት እድል እንዲኖር ይችላል እና በቀላሉ የሚታይ አይደለም። የምጣኔ ሀብት ቀውስም ሊያስከትል ይችላል። እንደምናውቀው እንግዲህ ራሻ ከፍተኛ የሆነ የነዳጅ ምርት ያላት ሀገር ናት። ገና ካሁኑ የነዳጅ ዋጋ እየጨመረ የመጣበት ሁኔታ ነው ያለው። እኛን ጨምሮ ብዙ ሀገራት ስንዴ ኢምፖርት የምናደርገው እዛ አካባቢ ነው። ይህም በስንዴ ምርት ላይ እጥረትም ሊፈጥር ይችላል። በርካታ የሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውስ ያስከትላል። ሌላው ስለ ጦርነቱ አስተያየቱን የሰጠን የሁለተኛ ዲግሪ የሰላምና ደህንነት ተማሪ የሆነው ወጣት ታዲዎስ ነው። አሁን እያመጣ የሚያስከትለው ጉዳት ምንድን ነው? ሰላማዊ ዜጎች በጉዳዩ ምንም የማያውቁት እለታዊ ሕይወታቸውን የሚመሩ ሰዎች ሰለባ ይሆናሉ በዚህ ምክንያት። ከዛም በተጨማሪ ደግሞ የሚፈጥረው ኢኮኖሚክ ክራይሲስ አለ አፍተር ኦል እኔ የማምንበት ምንድነው? ፖለቲክስ ኦል አባውት ኔጎሺሽን። በዛ መሰረት ውይይት ቢደረግ ጠረጴዛ ላይ እንትን ቢሉ ጉዳቱን መቀነስ ይቻላል። አስተያየት የሰጡን ሶስቱም ግለሰቦች ከሩሲያና ዩክሬን ባለፈ ሌሎች ሀገራት በቀጥታ በጦርነቱ ላይሳተፉ እንደሚችሉ ሀሳባቸውን አጋርተውናል። ይህ ከሆነ ሶስተኛው የዓለም ጦርነት ከመከሰቱም ባለፈ በሁለቱ ጎራዎች መካከል የሚካሄደው ጦርነት በኒኩሌር የሚታጀብ እንደሚሆንና ይህም ለመላው ዓለም ከፍተኛ ስጋት እንደሚሆንም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባትን ለዝግጅቱ አመሰግናለሁ። አድማጮች ቀደም ብሎ የተከታተላችሁት ግለሰቦች ኢትዮጵያ ውስጥ ያሉ ተማሪዎችን ጨምሮ ዩኒቨርሲቲ ተማሪዎች ናቸው። በየግል ለትንታኔ የቀረበ አስተያየታቸው ነበር። የተከታተል ነው ታዲያ ባለሙያ ተንታኞችስ ምን ይላሉ? በውጭ ሀገር የሚገኙ ተንታኞችን አነጋግራ ጽዮን ግርማ ካዘጋጀችው ለቅምሻ ተከታዩን ታሰማናለች። የተጀመረው ጦርነትና በራሻና በምዕራብ ሀገራት መካከል እየጨመረ የመጣው መካረር ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት ዩናይትድ ስቴትስ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ሀገራቱ ገለልተኛ አቋም በመያዝ ጦርነቱ እንዲቆም ግፊት ማድረግ እንዳለባቸው ተናግረዋል። በተለይ የአፍሪካ ሀገሮች ደካማ ሀገሮች ናቸው እና ለእነሱ የሚበጀው ኒውትራል ሆነው መሀል ገለልተኛ ሆነው ሁለቱን በአንድ ላይ እንዲመጡ ኃይል ለማለት እንዲችሉ ያንን ፍርጥም ያለ እጅትና ፍርጥም ያለ ወኔ ማሳየት ያለባቸው ይመስለኛል ወገንተኛ ከመሆን በሌላ በኩል አስተያየታቸውን የሰጡን በዋሽንግተን ዲሲ የሕግ ባለሙያና የግጭት ተንታኝ የሆኑት አለማየሁ ፈንታ ወልደ ማርያም በራሻና በዩክሬን መካከል የተነሳው ጦርነት በኢትዮጵያ ከአንድ ዓመት በላይ ሲካሄድ የቆየው ግጭት በዓለም ማህበረሰብ ዘንድ ትኩረት እንዳያገኝ ጥላ ሊያጠላበት ይችላል ሲሉ ስጋታቸውን ይገልጻሉ። የአሜሪካ አሁን ያለው አስተዳደር በኢትዮጵያ ግጭት ላይ ሙሉ አትኩሮት ሰጥቶ ሲከታተለው ነበረ። ነገር ግን ከአፍሪካ ቀንድ በተለይ ደግሞ ከኢትዮጵያ ግጭት ይልቅ የአሜሪካ ስትራቴጂክ ኢንትረስት በአውሮፓ ላይ ያተኩራል እና የኢትዮጵያውን ግጭት ጥላ ሊያጥላበት ይችላል የሚል ስጋት አለኝ። አቶ አብዱ ሐሺም ሰዒድ ነዋሪነታቸውን በለንደን ያደረጉ ትውልደ ኤርትራዊ የአፍሪካ ጉዳዮች ተንታኝ ናቸው። ጦርነቱ የማይገፋና የሚስፋፋ ከሆነ ኢትዮጵያና ኤርትራን ጨምሮ በቀይ ባህር አካባቢ ያሉ የአፍሪካ ቀንድ ሀገራትን በቀጥታ ተጎጂ ያደርጋቸዋል ሲሉ ሁለተኛውን የዓለም ጦርነት በማስታወስ እያነጻጸሩ አስተያየታቸውን ይሰጣሉ። ፖለቲካዊ አንደምታውና ኢኮኖሚውን በተመለከተም አስተያየት ሰጥተዋል። በኢኮኖሚ ያን ያህል ተጽዕኖ የሚያሳድር አይመስለኝም። ምክንያቱም የራሽያ ስምምነት ከአፍሪካ ቀንድ ሀገሮች ከኢትዮጵያም፣ ከኤርትራም ሞር ወደ ሚሊተሪ ነው የሚሄደው እንጂ ወደ ተራ ንግድ ምናምን አይደለም። ቻይና ምናልባት የተለየ ሁኔታ ሊኖር ይችላል። ቻይና በኢኮኖሚ ለምሳሌ ኢትዮጵያና አፍሪካ ውስጥ ብዙ ኢንቨስትመንት አላት። ኢንፋክት ኢትዮጵያ ውስጥ ከአስራ ሶስት ቢሊዮን ዶላር በላይ የሚሆን ኢንቨስትመንት አላት። ቻይና በአፍሪካ ውስጥ የኢንፍራስትራክቸር ኢንቨስትመንት ታደርጋለች። መንገዶች እና የባቡር ሀዲድ መስመሮችን የመዘርጋት እና ሌላ ሌላ ብዙ ስራዎች አላት። እና የአፍሪካ በአሁኑ ጊዜ ታላቁ የኢኮኖሚ ፓርትነር ሊባል የሚቻለው ምናልባት በሁለተኛ ወይም በሶስተኛ ደረጃ የሚሰልፉ የቻይና ስምምነትና ከቻይና ጋር ያለው ዝምድና ነው። ከራሽያ ያን ያህል እያለ አይመስለኝም። ግን ቻይና እና ራሽያ አንድ ላይ አንድ አላያንስ ከፈጠሩ ጥረ ኔቶ እያ ምናልባት የኢኮኖሚው ጉዳቱ ወይም ሰልባው ሊያደርስበት የሚችል ሁኔታዎች ሊፈጠሩ ይችላሉ። አድማጮች በራሽያና በዩክሬን መካከል የተነሳው ጦርነት በኢትዮጵያና በአጠቃላይ የአፍሪካ ቀንድ ላይ ሊያመጣ የሚችለው ተጽዕኖ ዙሪያ ከፖለቲካ ተንታኞችና ባለሙያዎች ጋር ያደረግነው ቆይታ ሙሉ ትንታኔ በነገው ምሽት ፕሮግራማችን ላይ ይቀርባል። ከወዲሁን ብትከታተሉ እንጋብዛለን። ጽዮንን አመሰግናለሁ ለዝግጅቷ ለነገ ምሽት ነው እንዳስተዋወቀችው የዓለምን ትኩረት የሳበውና በብርቱም እያሳሰበ ያለውን የዩክሬንን የሩሲያ ወረራ የተመለከተው ቅንብር። ክቡራትና ክቡራን አድማጮቻችን ታዲያ ወደ ኢትዮጵያ ጉዳይ የሚመልሰን የባለሙያዎች ትንታኔ ነው፣ በተከታይ ያሰናዳ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በጦርነት ውስጥ ባሳለፈችው ያለፉት ስድስት ወራት ውስጥ የአገሪቱን ምጣኔ ሀብት እድገት እድገቱ ቀጥሏል ብለው መግለጻቸው የሚታወስ ነው። በዚህ ጉዳይ ላይ የምጣኔ ሀብት ባለሙያዎች ምን ይላሉ? ኬኔዲ አባተ የባለሙያዎችን አስተያየት አካቶ ተከታዩን አቀናብረዋል። ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ የካቲት አስራ አምስት በተካሄደው የሕዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ላይ ባለፉት ስድስት ወራት የነበሩ ኢኮኖሚያዊ ለውጦችን በሰፊው ዳስሰዋል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ በሰጡበት ወቅት ኢትዮጵያ በግጭቶችና ሌሎች ተፈጥሯዊ ቀውሶች ውስጥ ብታልፍም በተለያዩ የኢኮኖሚ ዘርፎች እድገቶችን ማስመዝገቧን በዝርዝር ገልጸዋል። ምንም እንኳ ፈተናዎች የበዙ ቢሆኑ በገቢናዎቻችን የታየው ሁኔታ እንዲሁም በኤክስፖርት በኢምፖርት ሰስቲቱሽን እና ከንግድ ባላንሳችን ጋር የታየው ውጤት ተጨማሪ ስራ እናረማት የሚጠይቅ ቢሆንም ተስፋ የሚያስቆርጥ አይደለም። ልክ በሌላው መስክ በተገኘው ድል ተስፋ የሚሰጥና ይበልጥ ብንሰራው ጤታማ እንደምንሆን የሚያመላክት በተለይ በተለይ ገቢ የሚታሰብ እኮ አይደለም። በውጊያ ጊዜ ገቢ ማሳደግ አይታሰብም። አስራ አምስት ፐርሰንት ገቢ ማደጉ በቀላል የሚታይ አይደለም። በዚሁ የጠቅላይ ሚኒስትሩ ማብራሪያ ዙሪያ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ምልከታቸውን እንዲህ ይገልጻሉ። በመሰረታዊነት የአንድ ሀገር ኢኮኖሚ የትኛውም ሀገር ላይ ያለ ኢኮኖሚ አደገም፣ አነሰም፣ ደግሞ በዛው ባለበት ነው እየሄደ ያለው የሚለው ሀሳብ በጣም ማግኘታ የሚደረገው በየትኛው ኢንቫይሮመንት ላይ ነው የሚለው በጣም መሰረታዊ ሀሳብ ነው። ለምሳሌ የዓለም ኢኮኖሚ ከኮቪድ በኋላ፣ በኮቪድ ወቅትም የአንዳንድ ሀገራቶች ኢኮኖሚ የማገገም ባህሪ ሲያሳይ እንደነበር ተከትሎ ይቀርብ የነበረው በኮቪድ ወቅት ኢኮኖሚው ማደጉ ይዘን ጊዜ ዜናውን ከባድ የሚያደርገው ምንድን ነው? ወይ ለየት የሚያደረገው ምንድን ነው? በኮቪድ ወቅት ሚል ዜና አስታካ ብረት አበጣለ ማለት ማደጎ ነው እኮ አይደለም። በአንድ ከመቶ ምናምን ያደጉ ሀገር አስሳያች ነበር። በኮቪድ ወቅት ላይ ፖዘቲቭ ማደጋቸው የሚል ዜና ሲመጣ ነበር። አስራ ምናምን ፐርሰንት አድገው አለ። ስለዚህ የአንድ ሀገር ኢኮኖሚ ከፍሰን ዝግ ሲል በየትኛው ኢንቫይሮመንት፣ በየትኛው ሁኔታ ላይ የሚለው በጣም መሰረታዊ ነው። የሶስት ክልሎችን በቀጥታ የሚነካ ጦርነት የነበረበት ነው። በጣም ረጅም ወራቶች የቆየ ነው። ይሄ የኢኮኖሚ ድርቅ ያለበት ኢኮኖሚ ነው። በዚህ ሁኔታዎች ላይ የተወሰኑ ፕሮግረሶችን ይመስለኛል ሳቸው ለመጥቀስ እያሰቡ የነበረው ማለት እንግዲህ፣ በግል ላይ ገቢ በጣም በከፍተኛ ሁኔታ ነው እንደሚቀንስ የሚጠብቀው ማለት ነው። ስለዚህ ያቀረቡት ቁጥር ነጥብ ሶስት ቢሊዮን በስድስት ሪል ከተሰበሰበ መጥፎ ምትለው ጠቅላይ ሚኒስትሩ ባለፉት ስድስት ወራት ተገኝቷል ያሉትን አንድ መቶ ሰባ አንድ ነጥብ ሶስት ቢሊዮን ብር እንዲሁም ሌሎች ኢኮኖሚያዊ ወይም የምጣኔ ሀብት ስሌቶችን ያቀረቡበት ንጽጽራዊ መንገድ ላይ ግን ጥያቄ እንዳላቸው የምጣኔ ሀብት ባለሙያው አቶ አሲሁን ያነሳሉ። አሁን አንድ ደግሞ የሚነሳ ሀሳብ አለ። መቼን ከመቼ ነው ምጣን የሚለው በጣም መሰረታዊ ጉዳይ። ለምሳሌ ባለፈው ስድስት ወር በጣም የተረጋጋ ነበሩ ፍጥረት እያደገ የነበረበት ወቅት ነው የሚለው ደግሞ ራሱ ጥያቄ ያለ። ምክንያቱም ያኛውም ስድስት ወር ኮቪድ በጣም ሲሪየስ የሆነ ችግር የነበረበት ነው። የጸጥታ ችግሮች ስቲል ያሉበት ነው። ለንጽጽር አመቺ ነው ወይ የሚለው የበግሌ ትንሽ ያስቸግረኛል። አስቸጋሪ ጊዜን ከአስቸጋሪ ጊዜ እያነጻጸር እንደሆነ ነው ብዙ የሚሰማኝ። ጠቅላይ ሚኒስትር አብይ በማብራሪያቸው ያለፉት ስድስት ወራት የመንግስት ወጪ ከዚህ ቀደም ከነበረው በከፍተኛ መጠን መጨመሩን ገልጸዋል። በጠቅላይ ሚኒስትሩ ሪፖርት መሰረት ኢትዮጵያ በስድስት ወራት ውስጥ ያወጣችው ወጪ ከገቢዋ በ አንድ መቶ ሀያ አምስት ነጥብ ሰባት ቢሊዮን ዶላር ከፍ ይላል። የ የምጣኔ ሀብት ባለሙያው አቶ ዋሲሁን ታዲያ የወጪውን መጠን አሳሳቢ የሚያደርገው የወጣበት ምክንያት እንደሆነ ያስረዳሉ። በጣም ከፍተኛ ነው። ወጪ ወጣው ደግሞ በመሰረታዊ ለምንድን ነው ለመታሰብ ሆነ ምርትና ምርታማነትን ለማሳደግ ነው የሚል አይነት እምነት የለኝም እኔ በግሌ ማለት ምክንያቱም ጦርነቱና ጦርነቱን ተያይዞ ያሉ ጉዳዮችን ለመመለስ የሰብዓዊ ድጋፎችን ለማቅረብ የተደረገ አይነት ውጪ ነው የሚሆነው በአብዛኛው ማለት ነው። ወደ ሀገሮች ማስገባት መጥፎ የምትለው አይደለም። ጥያቄው የሚነሳው ግን ሀያ አምስት ከመቶ ያደገ ከውጪ ማስገባት ትሬንድ ውስጥ ከገባ ምንድን ነው ያስመጣሁ የሚለው በጣም መሰረታዊ ጉዳይ ነው። ያስመጣው ትራክተር ከሆነ በጣም ጥሩ፣ ያስመጣው ማሽን ከሆነ በጣም ጥሩ፣ ያስመጣው ምርትና ምርታማነትን የሚያሳደግ ማዳበሪያ ከሆነ በጣም ጥሩ ነው። ነገር ግን ያመጣኸው ስንዴ ከሆነ ኮንሳምፕሽን ያመጣው ማለት ነው። እንግዲህ የምግብ ቁሶች ናቸው በብዛት ተገዝቶ የመጡት ወደ ሀገር ውስጥ እና እንግዲህ ስለማይነገር ነው እንጂ ለሚቴር የሚያስፈልጉ ነገሮች ደግሞ ብዙ ነገሮችን መጥተው ሊሆን እንደሚችል ታስባለና፣ ይሄ የኢኮኖሚ ሁኔታ ጤነኛ እንዳይሆን ያደርጋል። አሁን ቀጥሎ ያለው ስትራቴጂ ወጪ እየቀነት ገቢዎችን በተቻለ መጠን በማካሰል ያለው ልዩነት እንዲጠብ ተመሳት አለብን ማለት የዋጋ ንረት ዋነኛ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ ለዚህም የሰው ቁጥር መጨመርን፣ የፍላጎት መጨመር፣ የአቅርቦት ማነስና ምርቶችን በመያዝ ሰው ሰራሽ እጥረት እንዲኖር ማድረግን በምክንያትነት የጠቀሱ ሲሆን አቶ ዋሲውም በላይ ደግሞ በሀገሪቱ ያለውን የፖለቲካ ቀውስና በብድር አቅርቦት በኩል አሉ ያሏቸውን ክፍተቶች በተጨማሪ ምክንያትነት አንስተዋል። በቅርቡ ከቪኦኤ ጋር ቆይታ ያደረጉት የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ደግሞ ስለዋ የዋጋ ንረቱ ይህን ይላሉ። አሁን የዋጋ ንረቱ ያለፈው ወር ስታይ ሰላሳ አምስት በመቶ ነው። የምግብ አርባ በመቶ ገደማ ነው። ይሄ በጣም ትልቅ ነው። በምንም ሚዘር አራት ነገሮች ችግሮች ያጋጥሞናል ብዬ ያሰብኩት አንደኛው ያው ይሄ ነገር ተባብሶ ይቀጥላል የዋጋ ንረቱ ነው። ሁለተኛው የምንዛሪ እጥረቱም ተባብሶ ይቀጥላል። ሶስተኛ የፈራረሱ የህዝብ አገልግሎት ተቋማትን እንደገና መልሶ ማቋቋም ብዙ ወጪ ይጠይቃል። አራተኛ ደግሞ ጦርነቱ አላለቀም። እንደው ካለቀ በሰላም ካለቀ እንኳን ያንን ደግሞ ወደ ሰላማዊ ህይወት መመለስም ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት። የተለየ አይነት ወጪ አሸፋፈን ካልተጠቀምም የዋጋ ንረቱን ለመከላከል ያስችላል ያሉትን መፍትሄም ፕሮፌሰሩ ገልጸዋል። አንደኛው መሰረታዊ ነገር ብር ማርከስ የዋጋ ንረቱ ዋነኛው ምናልባትም፣ ሁለተኛው ከዚህ ከምርት እጥረት ከእርሻ ምርት እጥረት ቀጥሎ ሁለተኛው ምክንያት ብር ማርከስ ነው። ይህንን ከጠቅላይ ሚኒስትር ማነቸው ኃይለማርያም፣ ኢቨን ከዛ በፊት ከነበሩት ያ ጀምሬ የምለው ነገር ነው። ግን መንግስት ይሰማ አታየው እና ለምንድን ነው ማይሰማው ብለህ ስታስብ አንዱ የሚታየኝ ነገር ምንድን ነው የፈረንጆቹ እስካሁን እንደዛ ካላረክ ያው እርዳታ አይሰጡም። ምናልባት እሱ መሪያ ማለለው የሆናል መንግስትም እያስባለሁ። ሁለተኛ ኤክስፖርታችን ችግሩ በነጻ በነጻ ገበያ በሚሸጥ ተነመሸጡ ሳይሆን ሌሎች መዋቅራዊ ችግሮች አሉበት። እነዚህ መዋቅራዊ ኤክስፖርት ችግሮች እነዚህ ነው መፍታት ኤክስፖርቱ እንዲያድግ። ከውጭ የሚመጡ እቃዎች በአገር ውስጥ ምርት መተካት። ጠቅላይ ሚኒስትር አብይ ኢትዮጵያ በጦርነት ውስጥ በነበረችበት ባለፉት ስድስት ወራት ኢኮኖሚያዊ እድገት መቀጠሉን በተመለከተ የሰጡት ማብራሪያ ካለው የኑሮ ሁኔታ ጋር የተቃረነ እንደሆነ በመግለጽ የተለያዩ አካላት በማህበራዊ ሚዲያዎች እና በሌሎችም መንገዶች ስሜታቸውን ሲያጋሩ ይስተዋላል። ለዚህ ምክንያቱ ምን እንደሆነ የጠየኳቸው አቶ አሲሁን ተከታዩን ምላሽ ሰጥተዋል። የማክሮ ኢኮኖሚ ቁጥሮች ብዙ ጊዜ በሰዎች ህይወት ውስጥ የመታየት እድላቸው በጣም ዝቅተኛ ነው። ለምሳሌ እንስጥ የምግብ ቁሶች አርባ ከመቶ ነው የዋጋ ንረት ብለን ብናስብ ምን እየተባለ ነው? በአማካ በእያንዳንዱ ቁሶች አመቱን በሙሉ በአርባ ከመቶ ጨምረዋል እየተባለ ነገር ግን በአርባ ከመቶ ጨምረዋል የሚለው ስሌት የተሰራው ግን ሁለት መቶ ሶስት መቶ የምግብ ቁሶች ተወስደው ተወስደው ተወስደው በአካባቢው ያላቸው ክብደት እየተሰላ የመጣ ነው። ነገር ግን አንተ በመሰረታዊነት የምፈልጋቸው ቁሶች ግን ራሳቸውን ደብል ደብል አድርገው ሊሆን ይችላል። ለምሳሌ ጤፍ መቶ ፐርሰንት ጨምሮ ብለው ይችላል። ነገር ግን ዋጋ ንረዙ እያለ ያለው ምንድን ነው? አረባ ነው። በማክሮ ኢኮኖሚ አንድ ፐርሰንት ኤክስፖርት የጨመረልኝ የምትል ከሆነ በሰዎች ሕይወት ላይ ስትመጣ ምንም ላትመለከት ይችላል። ማህበረሰቡ በዋጋ እየተፈተነ ነው፣ ምክንያቱም ዋጋዎች በተለያየ ምክንያት እየጨመሩበት ነው። እሱም እየተመለከተ ነው። ሁለተኛ በተለያየ ምክንያት የሰዎች ገቢ እያደገ አይደለም። ሰዎች ሕይወታቸውን ያውራሉ ጠቅላይ ሚኒስትሩ ደግሞ የማክሮ ኢኮኖሚ ቁጥሮችን ያወራሉ። እና ለዚህ ነው ክላሽ ያደረጉ ነገሮችን የምትመለከተው። የዋጋ ንረትና አጠቃላይ ኢኮኖሚያዊ ችግሮች በቀጣይነት ይበልጥ ሊባባሱ እንደሚችሉ ስጋታቸውን የሚገልጹት የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ምክር ሀሳባቸውንም አቅርበዋል። ከዚህም በላይ ዘውርስኪ ሲናሪዮ እንደሚመጣ ይሰማኛል ኢትዮጵያ ኢኮኖሚ ላይ ምክንያቱም ኢትዮጵያ ኢኮኖሚ ካፒታል ያከማቸ ኢኮኖሚ አይደለም። አርሶ አደሮኮ ሰኔ ሐምሌና ናሴኮ ዘርቶ ቀጥሎ ያሉት ወራቶች ላይ ኮስሮ ነው የሚበላው ስለዚህ ያላከማቸው ኢኮኖሚ ላይ አምራቸውን በግጭቶች እና በፀጥታ ምክንያቶች ከስርአት እያስወጣ በቂ ምርት ወደ ፕሮቫይድ ማድረግ ባልቻልክ ቁጥር ምን ይሆናል ማለት ነው? ማዕከላዊ ገበያ ላይ የሚቀርቡት መጠናቸው በጣም ዝቅተኛ ይሆናል። ዋጋ ድረት ከዚህም በላይ እየጨመረ የሚሄድበት አዝማሚያ እንዳለ ነው በግል የሚሰማኝ ማለት ነው። ስለዚህ ምንድን ነው የመጀመሪያው ጉዳይ፣ የሰላምና የጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው ወንድ ነው። አሁን በአንጣራ ሰላም ናቸው የሚባሉ ቦታዎች ላይ የምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስረት ያለው። ሌላው የመንግስት ውጪ አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ኢትዮጵያ በተራዘመ የእርስ በርስ ጦርነት ውስጥ መቀጠሏ የሚያስከትለው ኢኮኖሚያዊ ጫና ከአቅም በላይ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ ሰላምን ለማውረድ የሚያስችሉ እርምጃዎች እየተወሰዱ መሆኑን በተወካዮች ምክር ቤት ማብራሪያቸው መግለጻቸው ይታወሳል። ከህወሀት ጋር ድርድር ሊደረግ እንደሚችልም ፍንጭ መስጠታቸው አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች አሁን ማሳሰቢያ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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202253505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደ። ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የዘወትር ምሽት ፕሮግራማችንን ነበር ያስተዋውቅናችሁ። አድማጮች፣ ሌላም ማሳሰብ ያለን ጋቢና የወጣቶቹ ዝግጅት ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ክቡራትና ክቡራን አድማጮቻችንና ተመልካቾቻችን ለአርብ ምሽት ያዘጋጀነውን የምሽቱን ልዩ ልዩ ዝግጅቶች የተካተቱበት ፕሮግራም እዚህ ላይ ያበቃን ነገ ምሽት ቅዳሜ ታዲያ እንመልሳለን እንመለሳለን ከምሽት ሶስት ሰዓት ላይ ነው ቀጠሯችን አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ ነገ ምሽት እንገናኝ ሶስት ሰዓት ላይ በእኔ በኩል ሰላም ደህና ደሩ